ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መጀመሪያውኑ ለምን ለዛ እንደቀረበ ተከራክረናል። አንድ አካል በራሱ ጉዳይ ላይ ዳኛ መሆን የለበትም። ይሄ መሰረታዊ የሕግ ምክር ቤቱ እኮ ጊዜው ይራዘን ብሎ የሚጠይቅ አካል እኮ ነው። የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲናን ድምጽ ነው የሰማችሁት። በትላንትናው እለት የፌዴሬሽን ምክር ቤት ያሳለፈውን ውሳኔ የተቃወሙት የኦሮሞ ነፃነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ በጋራ የኦጋዴን ነፃነት ግንባር ኦብነግ ደግሞ በተናጠል የተቃውሞ መግለጫዎችን አውጥተዋል። የኦፌኮው ሊቀመንበር ማስተያየት የድርጅታቸውን መግለጫ ተንተርሶ በተደረገ ቃለ ምልልስ ከ ከሰጡት የተወሰደ ነው። ዝርዝሩን የዕለቱ አቢ ርዕስ ይመለከተዋል። የኮቪድ-19 ወረርሽኝ ኢትዮጵያ ውስጥ ከተከሰተና የመጀመሪያው ለቫይረሱ የተጋለጠ ሰው በምርመራ መረጋገጡ ይፋ ከተደረገ ዛሬ ዘጠና ቀን ሞላው። በተለይ ካለፉት አራት ሳምንታት ወዲህ ለቫይረሱ መጋለጣቸው በምርመራ የተረጋገጡ ሰዎች ቁጥር ከቀን ወደ ቀን በከፍተኛ መጠን እየጨመረ ነው። ለዚህም አንዳንዶች ምክንያት ናቸው የሚሏቸውን ጨምሮ የተሰጡ አስተያየቶችን ያካተተ ዘገባም ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ጋር የዛሬ ሐሙስ ሰኔ አራት 2012 ዓ ም ምሽት አስተናጋጃችሁ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ቆንጅት ታየ ከቴክኒክ አቀናባሪው ንጉሥ ታምሬ ከዋና አዘጋጇ ትዝታ ብላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና ከቆንጅት ታየ ጤና ስጥልኛ አድማጮች፣ እንደምናመሻችው ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ ታላቁን ሕዳሴ ግድብን በተመለከተ ኢትዮጵያ ግብጽና ሱዳን ፍትሐዊና በትክክል የተመጣጠነ ተጠቃሚነትን የያዘ ስምምነት ላይ ይደርሱ ዘንድ የማመቻቸት ኃላፊነቷን እንደምትቀጥል ፕሬዝደንት ዶናልድ ትራምፕ በድጋሚ አረጋገጡ። በሌላ በኩል የኢትዮጵያ የውሃ የመስኖና የኤነርጂ ሚኒስቴር ተቋርጦ የነበረው የሶስቱ ሀገሮች ድርድር እንደ አዲስ መጀመሩን አስመልክቶ ባወጣው መግለጫ ግብጽ በአንድ በኩል በዚህ ድርድር እየተሳተፈች በጎን በጸጥታ ምክር ቤት በኩል ዲፕሎማሲያዊ ጫና ለመፍጠር የምታደርገው ጥረት ግልጽነትና ቅንነት የጎደለው አድራጎት መሆኑን ጠቅሷል። የቪኦኤዋ ፓትሲ ኪዱስዋራን ዘገባና የሚኒስቴሩን መግለጫ የያዘ ዘገባ ሀብታሙ ስዩም አሰናድቷል። ለስድስት ወራት ያክል ተቋርጦ የነበረው የኢትዮጵያ ሱዳንና ግብጽ የህዳሴ ግድብን የሚመለከት ድርድር ከሰሞኑ አንሰራርተዋል። የሦስቱ ሀገራት የውሃ ጉዳይ ሚኒስትሮች እንደተሳተፉበት በተነገረው ድርድር ሁለተኛ ቀን ውሎ የመጀመሪያ ሙሌትና ዓመታዊ እንቅስቃሴ ወይም ኦፕሬሽንን በተመለከተው ውይይት ኢትዮጵያ ያላትን ወቅታዊ አቋም ማጋራቷን የውሃ መስኖና ኢነርጂ ሚኒስቴር ባወጣውና በሀገሪቱ የውጭ ጉዳይ ሚኒስቴር ገጽ ላይም ጭምር በታተመ መግለጫ ላይ ተነቧል። በዚህ ድርድር ኢትዮጵያ የመጀመሪያ ሙሌትና ዓመታዊ አሰራር መርሆችና ህጎችን በተመለከተ ለእውነተኛ ንግግርና ድርድር ያላትን ቁርጠኝነት ማረጋገጧን፣ በውሃ ሚኒስትሮች ደረጃ ንግግር መጀመሩንም በበጎ እንደምትቀበለው አስታውቃለች። የህዳሴ ግድብን የተመለከተው የመርሆች ሰነድ ሙሉ በሙሉ መከበር እንዳለበት አጽንኦት የሰጠችው ኢትዮጵያ የታዛቢዎች ሚና ድርድሩን ከመመልከትና በሶስቱ ተደራዳሪ ጥያቄ የተሻሉ ልምዶችን ከማካፈል የዘለለ መሆን እንደሌለበት ስምምነት ላይ መደረሱን በመግለጫው ላይ አስታውቃለች። የሀገሪቱ ተወካዮች በጎረጎሳያኑ የካቲት 12 በተገናኙበት ወቅት በህግና ቴክኒክ ቡድኖቻቸው የቀረበው ጅምር ሰነድ የድርድሩ መሠረት መሆን እንዳለበት ኢትዮጵያና ሱዳንም በየፈርጃቸው የመጀመሪያ ምዕራፍ ውሃ ሙሌትና ዓመታዊ አሰራርን የሚመለከቱ መርሆችና ህጎችን ማስገባታቸውን መግለጫው አንስተዋል። በዚህ መግለጫ ላይ ኢትዮጵያ ግብጽ በአሁኑ ድርድር ላይ እየተሳተፈች፣ በሌላ በኩል ደግሞ በጸጥታው ምክር ቤት በኩል ኢትዮጵያ ላይ ዲፕሎማሲያዊ ጫና ለማሳደር የምታደርገው ጥረት የግልጽነትና ቅንነት ምልክት አይደለም ስትል ወቅሳለች። ተደራዳሪዎች ሀሳቦቻቸው በመርሆችና ህግጋት ውስጥ ይካተቱ ዘንድ እውነተኛ ንግግርና ድርድር እንዲኖር ኢትዮጵያ ጥሪ አድርጋለች። ዓለም አቀፉ ማህበረሰብም ይሄ ይሆን ዘንድ ሀገራቱን እንደሚያሳስብ ተስፋ እንገልጻለች። በርቀት መገናኛ እየተደረ የሚገኘው ውይይት ከማክሰኞ አርብና እሁድ ውጭ ባሉት ቀናት እንደሚቀጥልም ተነግረዋል። ይህ በእንዲህ ያለ የግብፁም ፕሬዚዳንት አብዱልፈታህ አልሲሲን በቀጠናዊ ጉዳዮች ያነጋገሩት የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የህዳሴ ግድብን በተመለከተ ሦስቱ ሀገራት ፍትሐዊ፣ ተገቢና ምክንያታዊ ውል ይገቡ ዘንድ ሀገራቸው ሁኔታዎችን ለማመቻቸት ቁርጠኛ መሆኗን በድጋሚ አረጋግጠዋል። በጎርጎሳውያኑ የካቲት ወር ላይ ኢትዮጵያ በዩናይትድ ስቴትስ የገንዘብ መስሪያ ቤትና የዓለም ባንክ ታዛቢነት እየተከናወነ ከነበረው ድርድር የማጠቃለያ ምዕራፍ በጉዳዩ ላይ የውስጥ ምክክር አድርግ ያልጨረስኩም በሚል ስትል ሳትሳተፍ መቅረቷ ይታውሳል በኢትዮጵያ በቀጠሉ የኮሮና ቫይረስ ምርመራዎች ባለፉት 24 ሰዓታት 164 ለቫይረሱ የተጋለጡ ሰዎች መገኘታቸውን የጤና ሚኒስቴር አስታውቋል። 6630 ሰዎች ተመርምረው የተገኙት 117ቱ ወንዶች፣ 47ቱ ሴቶች ሲሆኑ ከአንድ ዓመት እስከ 92 ዓመት የዕድሜ ክልል የሚገኙ ኢትዮጵያውያንና አንድ የውጭ ሀገር ዜጋ መሆናቸውን ገልጿል። አንድ መቶ አራቱ አዲስ አበባ ሲሆኑ፣ ሀያ ስድስት ሶማሌ ክልል፣ ሀያ ሁለት ከአማራ፣ አራት ከትግራይ፣ አራት ከደቡብ፣ ሁለት ከኦሮሚያ፣ አንድ ከሐረሪና አንድ ሰው ከቤንሻንጉል ጉምዝ ክልል መሆናቸውንም ዘርዝሯል። ከኮቪድ-19 በተያያዘ የአምስት ኢትዮጵያውያን ሕይወት ማለፉንም ገልጿል። በበሽታው ለሕልፈት የተዳረጉት አርባ መድረሳቸውን አክሎ አስታውቋል። ዛሬ ያረፉት አራት ወንዶችና አንዲት ሴት ሲሆኑ ሶስቱ በለይቶ ማቆያ የነበሩ መሆናቸውንና ሁለቱ ግን በአስከሬን ምርመራ ለቫይረሱ ተጋልጠው እንደነበረ የታወቀ እንደሆነ ነው የጤና ሚኒስቴር መግለጫው ጨምሮ ያወሳው። የኮሮና ቫይረስ ወረርሽኝ ወደ አፍሪካ ያውም ስርጭቱን በቀላሉ ለመግታት ወደማይቻልባቸው ገጠራማ አካባቢዎች ስር እየሰደደ ነው ሲል የዓለም የጤና ድርጅት አሳስቧል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ጽዮን ቅድማ ታቀርባለች። የዓለም የጤና ድርጅት በኮሮና ቫይረስ የተያያዙ እና ሕይወታቸው ያለፉ ሰዎችን ቁጥር በጊዜ ሂደት ቀምሮ ባወጣው መረጃ መሰረት ቫይረሱ አፍሪካ ውስጥ በፍጥነት እየተሰራጨ ነው ብሏል። ትላንት ረቡ ሰኔ 3 2012 ዓ ም የወጣውን መረጃ መሰረት አድርጎም በአፍሪካ የ5000 ሰዎች ህይወት አልፏል፣ 200000 ሰዎች ደግሞ በቫይረሱ ተይዘዋል ብሏል። ድርጅቱ የአፍሪካ ዳይሬክተር ማቺዲሶ ሞዌቴ እንደተናገሩት ቫይረሱ በአፍሪካ 100000 ሰዎችን ለመያዝ 98 ቀናት እንደወሰደበት ገልጸው፣ ቀሪዎቹን 100000 ሰዎች ለመያዝ እና ቁጥሩን ወደ 200000 ለማሻቀር ግን የወሰደበት ጊዜ 19 ቀናት ብቻ ነው ነው ብለዋል። ምንም እንኳን በዓለም አቀፍ ደረጃ ካለው የቁጥር መረጃ አንጻር የአፍሪካ ከሶስት በመቶ ያነሰ ቢሆንም በአሁኑ ሰዓት ግን በፍጥነት እየተዛመተ ነው። በአህጉሩ ከሚገኙት 54 የአፍሪካ ሀገራት ውስጥ 75 በመቶ የሚሆኑት በቫይረሱ የተያዙ ሰዎች የሚገኙት በአስር ሀገራት ውስጥ ነው። 71 በመቶ የሚሆኑት ሟቾች ደግሞ በአምስት የአፍሪካ ሀገራት ውስጥ ይገኛሉ። ደቡብ አፍሪካን በምሳሌ ያነሱት ማትሺዲሶ ሞኤቲ ደቡብ አፍሪካ ቫይረሱ በተያዘባቸው ሰዎች ቁጥር ከፍተኛውን ቦታ ስትይዝ፣ መረጃዎች እንደሚያሳዩት ደግሞ የቫይረሱ ስርጭት በአውሮፓና በዩናይትድ ስቴትስ ከነበረውና ና ከታየው ሁኔታ ጋር ተመሳሳይነት አለው ብለዋል። ይህም ማለት ህይወታቸው እያለፈ ያለው ሰዎች ከስልሳ ዓመት በላይ የሆኑና እንደ ስኳር፣ የደም ግፊት፣ የሰውነት ክብደት መጨመርና የመሳሰሉት የጤና ችግር ያለባቸው ሰዎች ናቸው ብለዋል። ቫይረሱ ወደ አፍሪካ በየካቲት ወር መግባቱን ያስታወሱት ሞቴ ከዚህ አንጻር ሲታይ አህጉሪቱ እንደ ኢቮላ ና ኤች አይ ቪ ኤድስ ያለውን የበሽታ ስርጭት በመቆጣጠር በኩል ቀደም ሲል የነበራቸውን ልምድ ኮቪድ 19ንም እስካሁን ባለበት ሁኔታ እንዲቆይ ለማድረግ እድል እንደሰጣቸው ገልጸዋል። በቤት ውስጥ የመቀመጡ ውሳኔና አካላዊ መራራቅን በተመለከተ የወሰዱት ፈጣን እርምጃም እስካሁን የነበረውን የቫይረሱን ስርጭት መጠን ዝቅ ያለ እንዲሆን አድርጎት ነበር ይላሉ። በአሁኑ ሰዓት ግን በቂ ሆነ የምርመራ ቁሳቁስ አቅርቦት ባለመኖሩ ከዋና ዋና የሀገሪቱ ከተሞች ወደ ገጠራማው ክፍል እየተዛመተ መሆኑን እንዲሁም ከዚህ በኋላ ውጤታማ የሆነ ክትባት እስኪገኝ ድረስ በአፍሪካ የስርጭት መጠኑ ከፍተኛ ሊሆን እንደሚችል የቁጥሩ መጨመር አመላካች ነው ብለዋል። ይህም ሆኖ ግን መንግስታት ስርጭቱን ለመግታት ከፍተኛ ጥረት እያደረጉ መሆኑን ተናግረዋል። በዛሬው መረጃ መሰረት በመላው ዓለም ሰባት ሚሊዮን ሰዎች በኮሮና ቫይረስ ሲያዙ አራት መቶ ሺህ ሰዎች ደግሞ ህይወታቸውን አጥተዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ በኮሮና ቫይረስ የተጠቁ ሰዎች ቁጥር ከ2 ሚሊዮን ማለፉ ተገልጿል። የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 ወረርሽኝ መረጃ ማዕከል ዛሬ ባወጣው አሐዝ መሰረት የቫይረሱ ተያያዦች ቁጥር 2 ሚሊዮን 464 ደርሷል። በበሽታው ሳቢያ ህይወታቸው ያለፈው ቁጥር ደግሞ 112924 መድረሱን መረጃው ይፋ አድርጓል። በዚህም በዩናይትድ ስቴትስ በኮቪድ-19 ተጠቂም ሆነ ለህልፈት በተዳረጉ ሰዎች ቁጥር አሁንም ከዓለም ቀዳሚውን ስፍራ እንደያዘች ነች። በ21 ክፍለ ግዛቶች በዚህ ሳምንት ከምንጊዜውም ቁጥሩ የበዛ የቫይረሱ ተጠቂ አሃዝ እንደተመዘገበም ታውቋል። የሚበዙት አሪዞና፣ ኒው ሜክሲኮ፣ ቴክሳስ ና ዩታ ክፍለ ግዛቶች ውስጥ መሆናቸውን የተጠቀሰው የሰሞኑ አሃዝ ማሻቀብ የታየው በክፍለ ግዛቶቹ የእንቅስቃሴ ክልከላ ትዕዛዞች በተነሱበት ና ያንን ተከትሎም የበጋ እረፍት ማብሰሪያ የሆነው የሚሞሪያል ዴይ በዓል በተከበረበት ካለፉት ቅርብ ሳምንታት ጋር የተያያዘ መሆኑ ተመልክቷል። የኮሮና ቫይረስ ስርጭት እየጨመረ መምጣቱን ተከትሎ የካሊፎርኒያ የጤና ባለስልጣናት ለመጪው ጥቅምት ወር የታቀደውን ብዙ ታዳሚ የሚስብ ኮቼላ የተባለውን የሙዚቃና የስነ ጥበብ ፌስቲቫል እንዲሁም የአሜሪካ ሀገረሰብ ካንትሪ ሚውዚክ ፌስቲቫል ሰርዘዋል። ሁለቱም የደጅ ላይ ፌስቲቫሎች መጀመሪያ ላይ ላለፈው ሚያዝያ ወር ታቅደው የነበረ ሲሆን ኮቪድ-19 ስርጭት በጀመረበት ወቅት ነበረ ወደ ጥቅምት የተዛወሩት። የጥቁር አሜሪካዊው ጆርጅ ፍሎይድን ሞት ተከትሎ የቀጠሉት አገር አቀፍ ተቃውሞ ሰልፎች ሳቢያ የቫይረሱ ስርጭት እንደሚባባስ ኤክስፐርቶች ስጋት እያሰሙ ናቸው። የስጋታቸው ምንጭ ተቃዋሚ ሰልፈኞች እጅብ ብለው የፊት መሸፈኛ ጭንብል ሳይለብሱ ሲጓዙ የታዩበት ሁኔታ ስለነበረ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ቴክሳስ ዳላስ ከተማ ውስጥ ከሃይማኖት መሪዎች፣ ከህግ አስከባሪ ባለስልጣናትና ከአነስተኛ የንግድ ድርጅቶች ባለቤቶች ጋር ውይይት እንደሚያደርጉ ተገልጿል። ፕሬዝደንቱ ጥቁር አሜሪካዊው ጆርጅ ፍሎይድ በፖሊስ እጅ ባለበት ሕይወቱ ማለፉን ተከትሎ ለተቀሰቀሰው አገር አቀፍ ተቃውሞ የሚሰጡ ምላሾችን እያጤኑ መሆኑ ተገልጿል። ዋይት ሀውስ እንዳስታወቀው የዳላሱ የክብ ጠረጴዛ ውይይት በአሜሪካ ማህበረሰቦች ውስጥ ታሪካዊ ለሆኑ የኢኮኖሚ፣ የጤናና የፍትህ ልዩነቶች መፍትሄ በሚሆኑ መንገዶች ላይ ያተኩራል ሲል ዋይት ሀውስ አስታውቋል። የዋይት ሀውስ ቃል አቀባይ ኬሊ መክናኒ ትናንት ለጋዜጠኞች በሰጡት ቃል በምክር ቤት የቀረቡ ሀሳቦችም የተዘጋጁ ማስፈጸሚያ ትእዛዞችም እንዲሁ እየተጤኑ ነው ብለዋል። አስተዳደሩ በቀጣዮቹ ቀናት ውስጥ ያስታውቃል ነው ያሉት። ፕሬዚደንት ትራምፕ የማይደግፉት አንድ ሀሳብ የህግ አስከባሪ አባላትን በግል በፍርድ ቤት ከመከሰስ የሚጠብቃቸውን የህግ ከለላ መቀየር እንደሆነ ነው የተገለጸው። የተወካዮች ምክር ቤት አብላጫ ዲሞክራቶች የሀገሪቱን የፖሊስ አሰራር ህጎች የሚቀይር ህግ ያቀረቡ ሲሆን በሪፐብሊካኖች የሚመራው መወሰኛውም እንዲሁ የራሱን ህግ እያሰናዳ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን፣ ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ሰኔ 4 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ በኢትዮጵያ ምርጫ እስኪካሄድ ድረስ አሁን ስልጣን ላይ ያለውን መንግስት በስልጣኑ እንዲቀጥል የፌዴሬሽን ምክር ቤት ያሳለፈውን ውሳኔ ሶስት ተፎካካሪ ፓርቲዎች የተቃወሙ፣ ውሳኔው ለሀገሪቱ ሰላምና መረጋጋት አደጋ ይደቅናል ሲሉም ይሟገታሉ። ገዢው ፓርቲ በህገ ወጥ መንገድ የስልጣን ጊዜውን ለማራዘም የወሰደው ነው ያሉትን እርምጃ አንቀበልም ያሉት ተቃውሞውን ካሰሙት ሶስቱ ድርጅቶች ሁለቱ የኦሮሞ ነጻነት ግንባር እና የኦሮሞ ፌዴራሊስት ኮንግሬስ በጋራ ባወጡት ጋዜጣዊ መግለጫ ነው። መለስካቸው አምሀ ተከታትሎታል። የኦሮሞ ፌዴራላዊ ኮንግሬስና የኦሮሞ ነጻነት ግንባር በጋራ እንዲሁም የኦጋዴን ነጻነት ግንባር በተናጠል ባሰራጯቸው መግለጫዎች ትናንት የፌዴሬሽን ምክር ቤት የሰጠውን ውሳኔ ለሀገሪቱ ሰላምና መረጋጋት አደጋ የጋረጠ ነው ሲሉ ገለጡ። በተለይ ኦነግና ኦፌኮ ይፋ ያደረጉት መግለጫ የምክር ቤቱን ውሳኔ ህገ መንግስቱን የጣሰ ብቻ ሳይሆን የሀገሪቱን ሰላምና መረጋጋት አደጋ ላይ ጥሎታል ብለዋል። ሁለቱ ድርጅቶች ቀደም ሲል ለችግሩ አማራጭ መፍትሄ ሀሳብ ሲያቀርቡ እንደነበረ ያመለከተው ይህ መግለጫ ገዢው ፓርቲ ግን በእምቢተኝነት በዚህ ዓመት ሊደረግ የነበረው ምርጫ ሊካሄድ ባለመቻሉ ሊፈጠር የሚችለውን ህገ መንግስታዊ አጣብቅኝ ለመፍታት መፍትሄ ያለውን በተናጠል በህዝብ ተወካዮች ምክር ቤት በኩል ወደ ህገ መንግስታዊ ጉዳዮች አጣሪ ጉባኤ እንዲሄድ አድርጎታል ሲል ይከሳል። በዚህ አማካይነትም ትናንት የፌዴሬሽን ምክር ቤት አሁን ያለው መንግስታዊ አስተዳደር የ2012 አገር አቀፍ ምርጫ እስኪከናወን ድረስ እንዲቀጥል መወሰኑን በሕገ መንግሥቱ በግልጽ የሰፈሩ ድንጋጌዎችን የሚጥስ በመሆኑ አንቀበልም ብለዋል። የኦጋዴን ብሔራዊ ነጻነት ግንባር በተናጠል ያወጣው መግለጫም ተመሳሳይ ቃና ያለውና በምክር ቤቱ የተወሰነ ውሳኔ ለሀገሪቱ ሰላምና መረጋጋት አደገኛ ሁኔታን ሊፈጥር ይችላል የሚል ስጋት እንዳለው አስታውቋል። ገዢው ፓርቲ በተናጠል የወሰደው እርምጃ አግላይ ነው ሲልም ነቅፏል። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግሬስ በወጡት የጋራ መግለጫ ላይ ማብራሪያ እንዲሰጡኝ የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲናን አናግሬያቸዋለሁ። የፌዴሬሽን ምክር ቤት ውሳኔ መሰረት የሆነውን የውሳኔ ሀሳብ ያዘጋጀው የህገ መንግስት ጉዳዮች አጣሪ ጉባኤንም የሄደበት መንገድም አስመሳይና እውነተኛ ማንነትን ለመሸፈን የተከናወነ ድርጊት እንደሆነ ገልጻችኋል። ጉባኤው ባካሄዳቸው ውይይቶችና የሀሳብ መቀበያ መድረኮች የፍትህ ወዳጆች ሁሉ የተሳተፉበት ሳይሆኑ ገዢውን ፓርቲ የሚደግፉ ሀሳቦች ብቻ ያቀረቡበት ነበረ ብላቸዋል። እስቲ እናንተ ሀሳብ እንዴት ወደ ጎን እንደተገፋ ወይንም ወደ መድረኮቹ እንዳይቀርብ ጉባኤው እንዴት እንደከለከለ ያብራሩልኝ። ሁለት ነገር ነው። አንደኛው ከመጀመሪያ ሆኑ ለምን ለዛ እንደቀረበ ተከራክረናል። አንድ አካል በራሱ ጉዳይ ላይ ዳኛ መሆን የለበትም። ይህ መሰረታዊ የህግ ስህተት ነው። በየትም በራሴ ጉዳይ ላይ ዳኛ ሆነው ከጠረቅ ለማን ነው የምትፈልገው? የምክር ቤቱ እኮ ጊዜው ይራዘን ብሎ የሚጠይቅ አካል እኮ ነው ለራሱ እና መልሴ ለሱ ስትሰጥ በየት ይህ ህግ አሰራር ላይ በራሴ ጉዳይ ላይ ዳኛ መሆን በጣም በጣም ስህተት ነው። አንዱ እሱ። ሁለተኛ ገዛ ደግሞ የኢትዮጵያ ችግር ለህገ መንግስት ችግር አይደለም። ህግ ችግር አይደለም። አምስት አመት የምለሆን አንዳንካል ስድስት ይበላ ሰባት ወር ሰባት አሳድግ ማለት እኮ ያን ያክል ፖለቲካው ነው እንጂ አዳሽ መለወጡ እኮ ችግር አይደለም። ፖለቲካው ግን ችግር ነው። ችግሩ ደግሞ በየቦታው ያየ ነው። ሀገሪታ ዳስታወቀ የህገ መንግስት የፖለቲካ ቀውስ ውስጥ ሊከት ይችላል። ችግራችን ፖለቲካ ነው፣ ላለፉት አምሳ አመት። አዎ ገባኝ። ግን መግለጫችሁ የሚለው ፕሮፌሰር ለይታችሁ ይህንን የህገ መንግስት ጉዳዮች አጣሪ ጉባኤ የሄደበት መንገድ በጣም ሀይለኛ በሆነ አገላለጽ ነው የገለጻችሁት። ሆን ተብሎ የተፈጸመ ድርጊት አድርጋችሁ ታያችሁት። ያንን በትክክል መና እንዲ ነግሮኝ ነው የፈለግኩት የእናንተ ሀሳብ ምን ያህል ተገፍቷል? ድርጅት ስራ ይሄ አዛን ሌላ ነገር ነው እንዲመስለት ያቃት የድርጅት ስራ ይሰራል። አንዳንድ ጊዜ ኮቲያትሪም ይመስላል በእውነቱ ለመናገር ከሆነ በተወሰነ ደረጃ በተወሰነ ክልል ውስጥ ያሉ የተወሰነ አግዳጃ የሚፈልጉት ዋና ወዳኛም እኮ መንግስት ሹመኛ። ስለዚህ ገዢ ፓርቲ ድርጅታዊ በሆነ መንገድ ሁሉንም አከናውናል ነው የምትሉት? ገዢ ፓርቲ በራሱ በተቆጣጠረው ሜዳ በፈለጉ አግዳጃ አንዳንድ ጊዜ ቲያትር በሚመስል መንገድ፣ አንዳንድ ጊዜ ደግሞ አንዳንድ ምኮ ሰዎች ከየት እናመጣቸው አናውቅም። በኢትዮጵያ ሕግ በማስተማርም በመስራትም የምናቃቸው ሰዎች እዛ ውስጥ አላይምን። እንደገና ደግሞ ፍርድ ቤት ክልክል የሚመስል ነገር ከሆነ እኮ ሁለቱም ወገን እኮ መከራከር አለበት። ተቃሚም ያንን የማልፈልጉ ባሉ የሚባሉትም እኛም የምናቃቸው በራሳቸው መንገድ ተከልክለናል ብሎ ያወጡ አሉ። ሚዲያ ላይ ዝወጡ አንዳንድ ምን ይናገሩ አሉ እኛም አካባቢ ማን ነው እስቲ በዚህ ጉዳይ ላይ ህጉከት ያለው ብሎ እኳ አልተጠየቅን። አዎ ግን እናንተ በአደባባይ ተጠርቶ ስለነበረ ጉባኤው ጠርቶ ስለነበረ በጠቅላይ ፍርድ ቤት ፕሬዚዳንቶ የሚመራው ማለት ነው በግልጽ ማስታወቂያ ወጥቶ እንደነበረ ሰምቻለሁ። እና እናንተ ያንን መንገድ ፈተናችሁታለሁ፣ የራሳቸውን ህጋዊ ክርክር ለማቅረብ ሞክራችኋለሁ ማለት ነው። እኛ በምንለው መስበር ለመከላከል የፈለጉ ያስገቡም እንዳሉ እናዳለን

በራሱ ጉዳይ ላይ ትልቁ እንትን እሱ ነው። ዳኛ ሆኖ መቅረቡ ትክክል አይደለም ነገሮ ይችላል። ግን በራሱ ጉዳይ ላይ፣ በራሱ ህልውና ላይ፣ በራሱ ቀጣይ እድል ላይ እንዲህ ወልስ ነው የተደረገው። አንድ ይሄ ነው ችግሩ። ከዛ በኋላ ደግሞ ትሩ ምንድን ነው ውሁ ያን የለን ባሬ ስህተት እናንሸራ የህግ ክርክር ሳይሆን የአብቃስ ክርክር ሳይሆን የህገ መንግስት ክርክር ሳይሆን የፖለቲካ ችግር ነው የፖለቲካ ልዩነት ከፖለቲካ ከዚህ በፊትም እኛም ሪፖርት አድርገናል። እናንተ መግለጫ ካስታወሱኝ እሱ ሳይሆን በዚህ ዛሬ ባነሳነው ጉዳይ ላይ እንድንነጋገር ነው የፈለግኩት። ጥሩ። በመግለጫችሁ በሌላ ስፍራም ገዢ ፓርቲ ህገወጥና ተቀባይነት በሌለው መንገድ ስልጣኑን ለማራዘም የወሰደውን እርምጃ አንቀበልም ብላችኋል። በመጨረሻው ላይ በእናንተ ምን እርምጃ ለመውሰድ አቅዳችኋል? ለማናገር እንደ ኢትዮጵያ ሕዝብ እያሳወን መናገር ያለብን ለአባሎቻችን እና መጋቢዎቻችን እየተማጸን ሕጋዊና ሰላማዊ ትግል መቀጠል እንጂ ሌላ ምንም አይቻልም። ይህ የፌዴሬሽን ምክር ቤት ያስተላለፈ ውሳኔ፣ አሁን በስልጣን ላይ ያለው መንግስታዊ አስተዳደር ቀደም ሲል የገባቸውን ቃሎች በማጠፉ ምክንያት ጽዋው ሞልቶ የፈሰሰውን የህዝብ ቅሬታ አባብሶ ወደ ብርቱ ህዝባዊ ተቃውሞና የኃይል እርምጃ ሊሄድ እንደሚችል ስጋት ገልጻቸዋል። ይህንን ስጋታችሁን የአመት ጥሪ አድርገው የሚቆጥሩት አሉ። ለእነዚህ የምመልሳላችሁ እኛ እኮ እንደራደር እያልን እንደት የአመት ጥሪ ያደርጋሉ ይሉናል። እንደራደር አሁንም በሰቀዳ ያምራችሁ አስቡ። ንጉሱ ሞክረዋል። ደርግ ሞክረዋል። መለስ ሞክረዋል። ኢህአዴግ አንድ ሞክረዋል። አግቶታል። አሁን ደግሞ እናንተ ያንን ተመልሳችሁ የኢትዮጵያ ታሪክ ባለመማር

ያንን እንትን ብሎ አበዝ እየሰራችሁ ነው የምለው ሰባላሰቡ በአሳሰብ ካልፈለጉ ህጋዊና ሰላማዊ ድግላችን ግን መቀጠል ከመቀጠል ምርጫ የለን። ጥሩ መግለጫችሁ ፍንጭ እንደሚሰጠው ስጋታችሁ እውነትና እውን ቢሆን አሁን በኢትዮጵያ ካለው ደካማ የልማት መሰረቶች፣ ድህነት፣ የፖለቲካ ጽንፈኝነት፣ በየቀኑ የምንሰማው የወረርሽኙ የመዛመት ፍጥነትና ሌሎች ለቁጥር የሚታክቱ ችግሮች አኳያ የሀገሪቱ ጣፈንታ ምን ሊሆን እንደሚችል ለማንም ግልጽ ነው። የተፈራው ነገር እንዳላችሁት ቢሆን ይሄ እንዳይሆን እናንተ ምን ልታደርጉ አሰባችኋል? ማድረግ ያሉብን ሰላማዊ ሰልፍ እንግዲህ የሚባለው የመጨረሻችን ይሆናል። እሱን እኛ ሳሚጠይቅ ጠይቃቸዋል እያሉ ነው። ማን እንደሚያስፈራሉ በዛ አካባቢ አልፎ አልፎ እኔም በሚዲያ ላይ ይሰማል። ነው ለማጥፋት ከተዘጋጁ ኃይሎች ጋር በሚሰለፉ ባንዳዎች አሉ ብሎ መቼም ቢሆን በምን ሲናገሩ ይሰማለሁ። እነዛ እነዛ ነገሮች ስለማይጠቅሙ እኛ አቂማችን የፈቀደው ደረጃ ህዝባችንን ደግሞ ልሳተፍ በምችልበት ደረጃ ህጋዊና ሰላማዊ ትግላችን እንቀጥላለን። ለወደፊቱም ይሄ ሙከራ ይቀጥላል። አንድ ቀን እንግዲህ ሰሚ ጆሮ እናገኛለን የሚል ተስፋ አለን። አሁንም ስጋትን እየገለጽኩ ሊሰማ ለሚችል መንግስት አመራር የሀገር ኃላፊነት ላለው አመራር ፖለቲካ ቅርቃት ውስጥ እንዳትገባ፣ ተጨባሪ አደጋ ውስጥ እንዳትገባ እየተናገርን ነው። በፓርቲዎቹ መግለጫ ላይ የተመለከቱትን የመንግስት አካላት አንዳንድ የሥራ መሪዎች ዛሬ ለማነጋገር ያደረግነው ጥረት አልተሳካም። በነገ ዕለት በዚሁ ጥረታችን ቀጥለን በመንግሥት በኩል ያለውን ምላሽ ይዘን ለመቅረብ ተስፋ እናደርጋለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመሰግናለሁ። በባሌ ዞን ዲንሾ ወረዳ የጭነት መኪና አሽከርካሪ ሳዲቅ ሐጂ ኤብሮን በመግደል ወንጀል የተጠረጠሩ 12 ሰዎች በቁጥጥር ስር መዋላቸውን የዞኑ አስተዳደር አስታወቀ። ከተጠርጣሪዎች ውስጥ ሁለቱ የመደበኛ ፖሊስ አባላት ሲሆኑ፣ አስሩ የዲንሾ ፓርክ ጥበቃ ሰራተኞች መሆናቸው ተገልጧል። ለዝርዝሩ ሙክታር ጀማል። ሰኞ ሰኔ አንድ 2012 እኩለ ሌሊት ላይ በባሌ ዞን ዲንሾ ወረዳ አካባቢ ተፈጽሞ የነበረውን የአቶ ሳዲቅ ሐጂ ኢብሮ ግድያን ተከትሎ ልዩ የምርመራ ቡድን በማዋቀር እየተንቀሳቀሰ መሆኑን የገለጸው የባሌ ዞን አስተዳደር በተደረገው ምርመራ የወንጀሉ ፍንጭ የታየባቸውን በቁጥጥር ስር ማዋሉን የዞኑ ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ አሸናፊ ዮሐንስ ለቪኦኤ ገልጸዋል። በተደረገው ማጣራት ስራ እስካሁን አስራ ሁለት ሰዎችን መለየት ተችሏል። አስራ ሁለት ሰዎች ከዚህ ወንጀል ጋር ተያያዥነት ያላቸው ተጠርጣሪዎች በቁጥጥር ስር ውለዋል። የአስራ ሁለቱ ሰዎች ማንነት ምንድን ነው? አስሩ የስካውት ናቸው፣ የዚህ የፓርክ ጥበቃ አባሎች ናቸው። ሁለቱ ደግሞ መደበኛ ፖሊሶች ናቸው። የሚያገናኛቸው የጋራ ስራ ነበራቸው ወይ? የፖሊስና የፓርክ ጥበቃዎቹ በዛ ሰዓት አብሮ መቆየታቸው ምን ነበር ምክንያቱ? የዛሬ አስራ አምስት ቀን አካባቢ ነው ስራውን የጀመሩት። ከዛ ከፓርኩ ጠባቂዎች እና ኃላፊዎች ጋር በመቀናጀት ፓርኩ ላይ እየደረሰ ባለ ጥቃት እና እየተፈጸመ ባለው ወንጀል በጋራ ሆነን መስራት እንዳለብን በጋራ ከተወያየን በኋላ በጋራ ተቋቁሞ እየተንቀሳቀሰ የነበረ ግብረ ኃይል ነው። አሁን ምርመራውን ለማካሄድ እያደረጋችሁ ያላችሁበት ሂደት ላይ አሁን የፍርድ ቤት ሂደቱም ብዙም እንቅስቃሴ ያለው ስላልሆነ ይህንን ጉዳይ እንዳይጓተትና ሁኔታውም ተሸፋፍኖ እንዳይቀር ልዩ ግብረ ኃይል ኮሚቴ ከዞን ከዞን አካባቢና ከዞን ፖሊስ መምሪያ ተቋቁመው ነው ጉዳዩን በደንብ እያጣሩ ያሉት። የባሌ ዞን አስተዳደርና የአካባቢው ሕብረተሰብ እማኞች እንደሚገልጹት ግድያው በተፈጸመበት ወቅት ሲንቀሳቀሱበት የነበረው ተሽከርካሪ ንብረትነቱ የዲንሾ ፓርክ መሆኑን የገለጹ ሲሆን ሌሎች ተያያዥ ጉዳዮችን በምርመራ እንደተደረሰበት ለሕዝብ እንደሚገለጽ የባሌ ዞን ጸጥታና አስተዳደር ጽሕፈት ቤት ኃላፊው አቶ አሸናፊ ዮሐንስ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ሙክታርን ለዘገባው አመሰግናለሁ። ተከታዩ መጽሔት ርዕስ ደግሞ ወደ ደቡብ ኢትዮጵያ ወስደናል። የቦረና ዞን ነዋሪዎች በዞኑ በርካታ ወረዳዎች የኦሮሚያ ክልል ልዩ የፖሊስ ኃይልና የፌዴራል መከላከያ ያህል ለአባገዳነት ታይተው ያሉትን ጨምሮ በርካታ ሰዎችን አስረዋል ይላሉ። አንዳንድ የአካባቢው ነዋሪዎች እንደገለጹ ተታስረዋል የተባሉ ሰዎች በአካባቢው በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሱትን ደግፋቸዋል በሚል ነው ብለዋል። የቦረና ዞን ጸጥታ ቢሮ በበኩሉ በዞን ውስጥ በትጥቅ ትግል የተሰማሩትን ለመደምሰስ ዘመቻ ላይ መሆኑን መናገሩን ጠቅሶ ገልሞ ዳዊት ተከታዩን አጠናቅረዋል። በደቡብ ኦሮሚያ ቦረና ዞን ውስጥ የክልሉና የኢትዮጵያ መከላከያ አባላት በርካታ ሰዎች አስረዋል ብለዋል የዞኑ ነዋሪዎች። አንድ ስማቸው እንዲጠቀስ ያልፈለጉ የቦረና ዞን ነዋሪ ሰዎቹ ተጠርጥረው የታሰሩት በዞኑ እንደሚንቀሳቀሱ ከተነገረው ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል ነው። ሁላሴ ኮምቱን ሲላክ ዱሪቱ ፍዛ ፉል አሚያስፈትት ንድርቱ ከባለፈው ሳምንት ጀምረው በርካታ ሰዎች እየታሰሩ ነው። ይህ ስርዓት ከበፊቱ በጣም በተጠናከረ መልኩ ነው እየሆነ ያለው። ከታሰሩ መካከል ለአባ ገዳነት የታጩ ሰዎች አሉበት። የሀገር ሽማግሌዎች ልጆች፣ እንዲሁም ወጣቶች፣ የመንግስት ሰራተኞች፣ በአጠቃላይ ማንንም ሳይለዩ ነው እያሰሩ ያሉት። የአሁኑን ዙር እስር ልዩ የሚያደርገው ደግሞ በቦረና ለአባ ገዳነት የታጩ ሰዎች ታላቅ ቦታ ይሰጣቸዋል። የጩ አባገዳ ጀልዴ ሳ ጉዮን አስረው ጣቢያ ነው ያሉት አማሌ አባገዳ ሆኒቱ ገና ዱረንታና ነምከና ከበጅ ኩማ ኢዳ ገማ ማኒዳ ጅራ እኚህ የቦረና ዞን ነዋሪ አክለው ሲናገሩ እስሩ በተለይ ታጣቂ ሚሊሻዎች ይንቀሳቀሳሉ በተባሉ የቦረና ዞን ወረዳዎች ማለትም በዳስ፣ በአሬሮ፣ በሞያሌ፣ በዋጭሌ፣ በሚኦ፣ በድሬ፣ በኤልወዬ፣ በድብሉቅና በመሳሰሉት ማገርሸቱን ገልጸዋል። ለኮሲ ነማገ ለሚ ከመቃ ጉያ ደንገት ዘና ሚባብ ጃጋም ካሊያ የታሰሩ ሰዎች ቁጥር እስካሁን በውል አይታወቅም። እስካሁን ስማቸውን ያገኘን ሰዎች ሁለት መቶ አስር ደርሷል። ግን በአግባቡ ቢቆጠር እስከ ስድስት መቶ ይደርሳል። ለምን ካልክ ሰዎች በብዙ ቦታ ነው ታስረው ያሉት። እየታሰሩ ያሉት ደግሞ አሁን ላለው መንግስት ድጋፍ ያላሳዩ በማህበራዊ ሚዲያ ትችቶችን የሚሰነዝሩ መብታችን ሊከበር ይገባል የሚሉ ናቸው። እናም ፌስቡክ ፈራት ወነከና ከተ ን ስሪ ሲ አንድ ቀጀቱን ሙት እንጅርቱ እናማ ምርድሴልሰበጀሙ ቀብሳ የቦርና ዞን ነዋሪዎች መታሰራቸውን ካረጋገጡ ውስጥ አንዱ እጩ አባገዳ ጀልዴ ሰጉዮ ናቸው። እዚ ማ ገዳ ተኮንዱዱባ ይሄ ዋኔ ቤካማ ተኮላ የሚጀርዱ እሱ አሁን ከአንድ ዙር የገዳ ስርዓት በኋላ ነው ወደ አስተዳደር የሚመጣው። ለምን እንደታሰረ የሚታወቅ ምንም ነገር የለም። ነገር ግን በማህበራዊ ሚዲያ ባለፈው የዞን አስተዳደር ኃላፊዎች ተልተሌ ወረዳ ሄደው ጉብኝት ባደረጉበት ወቅት የአበል ወረዳም የተለያዩ ሰብሎችን የምታበቅል ወረዳ ስለሆነች የአስተዳደር ትኩረት ትፈልጋለች በማለቱ ነው። ትችት ያቀርብብናል ብለው ነው ያሰሩት። ያ በሎ ነው ያለው። አሁን ከታሰረ አምስት ቀን ሆኖታል። የአበሉም ጅራ ማገር ጉያ አፍሪ ሸኒ የከስ ቱሬ ጅራ ንለ ነኮ ኩምሳዲ ነሚ ያ ቦቲን ገዳለ ያ ሩስ ከዛ ፈቴ ጉዮ ናቱ ቤካ ደኒ ዋንቶ የአሜሪካ ድምፅ ያነጋገራቸው የቦርና ዞን ነዋሪዎች ለታጣቂዎች ድጋፍ አድርጋቸዋል ተብለው በቁጥጥር ያዋሉ ሰዎች ላይ የጸጥታ ኃይሎች የሰብአዊ መብት ጥሰት እየፈጸሙባቸው ነው ሲሉም ወንጅለዋቸዋል። አንድ የቦረና ዞን ዳስ ወረዳ ነዋሪ አራት የቤተሰባቸው አባላት በጎርሌ ታስረው ያሉበትን ሁኔታ እንዲህ ያብራራሉ። ከቤተሰቤ አሁን በጸጥታ ኃይሎች ታስረው ያሉት ጃተኒ ሶራ፣ ዱለቸ ሶራ፣ ጡሜ ሶራ ናቸው። እነኚህ አሁን የፈጸሙት ወንጀል የለም። ባለፈው በዳስ አካባቢ የጸጥታ ቢሮ ባልደረባ ተገሎ ነበር። በዚያ ምክንያት ነው አስረዋቸው ያሉት። እነሱ ግን ምንም የሚያውቁት ነገር የለም። አሁን ታስረው ባሉበት ቦታ የተደበደቡ ነው የሚገኙት። በጉልበታቸው አንበርክከው ያስኬዷቸዋል። ሲታመሙ የሚደርስላቸው አካል የለም። እናም በችግር ውስጥ ነው ያሉት። ሳኖ ከመኑ ጃ ሰሰ ሰ ዳን ሳ ማ እኚህ የዳስ ነዋሪ ታስረው ያሉትን ዘመዶችን መጠየቅ አስቸጋሪ መሆኑንም አክሎ ይናገራሉ። አቶ ጃርሶ ቦሩ የቦረና ዞን ጸጥታና ደህንነት ቢሮ ኃላፊ ስለ ጉዳዩ ተጠይቀዋል። በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሱ ታጣቂዎች ከቀናት በፊት በዋጭሌና በዳስ ወረዳ በህዝብ ተሽከርካሪ ላይ ተኩሱ ከፍተው ሰዎች አቁስለዋል ብለዋል። ከዚያ በፊትም በተለያዩ የቦረና ዞን ወረዳዎች ውስጥ ጥቃት ከብቶ እንደነበር አስታውሰው የዞን አስተዳደር ከኦሮሚያ ክልላዊ መንግስት የጸጥታ ኃይሎች እንዲሁም ከኢትዮጵያ መከላከያ ሰራዊት ጋር እርምጃ እየወሰደ ነው ብለዋል። እየተወሰደ ያለው እርምጃ በዞን አስተዳደር ኃላፊዎች ይመራል ያሉት ኃላፊው በቁጥጥር ስር እየዋሉ ያሉት በወንጀል ድርጊት የተጠረጠሩ ናቸው ብለዋል። በእስር የመብት ጥሰት እየተፈጸመባቸው ስለተነገረው ሰዎች ሲመልሱ ደግሞ ቀጣዩም ብለዋል። አቶ ጃርሶ አካቱም ስኬራቲን ቆረተሙ ማለት ኢኑማኒቲ ዮሃኒ ሚደንካማ ኡምናለን ወኒ በህጋዊ መንገድ ነው ምርምራ የሚደረግላቸው እንጂ የሰብአዊ መብታቸው ተጥሶ የሚደረግ ምርምራ እኔ ጋ የደረሰ ነገር ምንም የለም። ኮንስቲቱሽናል ቪዮሌት ጎጠኒ ኢኑማኒቲ ነምረቅ ራወተን አናብር ጠቀቤ እንጅር አቶ ጃርሶ በዘመቻው በቦረና ዞን የታሰሩ ሰዎች ቁጥር ስንት ይሆናል ተብሎ ተጠይቀው ቁጥሩን በውል እንደማያውቁት ገልጸዋል። በያበሎ ላለፉት ቀናት ታስረዋሉ ስለተባሉት እጩ አባ ገዳ ጀልዴሳ ጉዮ ሲመልሱ የጸጥታ ኃይሎች አባ ገዳ ጀልዴሳን ትላንት እንደለቀቋቸው ለቪኦኤ አረጋግጠዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ ገልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች፣ ወደ መጨረሻው የመጽሄቱ ትንታኔ ርዕስ እንሻገራለን። የኮቪድ-19 ወረርሽኝ ኢትዮጵያ ውስጥ ከተከሰተና የመጀመሪያው ለቫይረሱ ተጋላጭ ሰው በምርመራ ከተረጋገጠ ዛሬ 90 ቀን ሆነው። በተለይ ከአራት አራት ሳምንታት ወደ ኢታሊያ ለቫይረሱ የተጋለጡ ሰዎች ቁጥር ከቀን ወደ ቀን በከፍተኛ መጠን እየጨመረ መምጣቱ ይታያል። ለስርጭቱ መስፋፋት አንዱ ምክንያት የሚተላለፉ መልእክቶች ሳይንሳዊ መንገድ አለመከተላቸው ነው ይላሉ አንዳንድ አስተያየት ሰጪዎች። ፀሐይ ዳምጠው ተከታዩን አድርሳናለች። በህብረተሰቡ ዘንድ የሚታየው መዘናጋት ከሚተላለፉ መልእክቶች ሳይንሳዊ አለመሆን ጋር ተዳምሮ ቫይረሱን በመከላከሉ ሂደት ላይ አሉታዊ ተጽዕኖ አሳድሯል። ይህ የአንዳንድ ባለሙያዎች እና የጤና ኃላፊዎች አስተያየት ነው። የህብረተሰብ ጤና አጠባበቅ ባለሙያ ዶክተር ግዛቾ አብደታ በረዳት ፕሮፌሰርነት ማዕረግ የአርሲ ዩኒቨርሲቲ መምህር ናቸው። ኮቪድ-19ን ለመከላከል ከጤና ባለሙያዎች የሚወጡ መልእክቶች ሳይንሳዊ በሆነ መንገድ ልተላለፍ እንደሚገባ ያብራራሉ። የኮሮና አንድ ቁጥር መተላለፊያ መንገዱ በትንፋሽ ከሰው ወደ ሰው የሚተላለፍ ሲሆን መከላከያ መንገዱም የራሳችን ትንፋሽ ወደ ሰው እንዳይተላለፍ፣ የሰውም ወደ እኛ እንዳይጋባ መከላከል መሆን ሲገባው ሳይንሳዊ ባልሆነ ሁኔታ አሁን ስለተገባበት ከዋናው ከጤና ጥበቃ ሚኒስቴር ጀምሮ ከህብረተሰብ ጤና አጠባበቅ ኢንስቲትዩት ጀምሮ እየተላለፈ ያለው አንድ ቁጥር መከላከያ መንገድ ግን ስለ እጅ መታጠብ ነው የሚወራው። እጅ መታጠብ አይረዳም ማለት አይደለም፣ ነገር ግን ለአንድ ቁጥር መተላለፊያ መንገድ አንድ ቁጥር መከላከያ መንገድ ነው መቅረብ ያለበት። ያ በመሆኑ ምክንያት ሰዎች በመጀመሪያ ገና ስለ እጅ መታጠብ ተወርቶ ተወርቶ ተወርቶ አሁን ሰዎች ተሰልችተው አሁን አንታጠብም እስከማለት ድረስ እንዲደርቱ አደረገ። መልእክቶቹ በሳይንሳዊ መንገድ ያለመተላለፍ ቸው አንዱ መገለጫ በህብረተሰቡ ዘንድ የሚታየው የአተገባበር ጉድለት መሆኑን ባለሙያዎች ይናገራሉ። ወይዘሮ አሰገደች ፀሐይ የኦሮሚያ ልዩ ዞን ነዋሪ ናቸው። ህብረተሰቡ ለአፍና ለአፍንጫ መሸፈኛ ጉዳይ የሰጠው ትኩረት አናሳ ነው በማለት የታዘቡትን ነግረናል። ገንደር ባዝሩ ሀርከሊቃችሁ እየተላለፈ ያለው መልእክት እጅ መታጠብ፣ ርቀትን መጠበቅ፣ አፍና አፍንጫን መሸፈን እንዲሁም ከቤት አለመውጣት ነው። ብዙዎቹ ግን አፍና አፍንጫቸውን አይሸፍኑም። እጅ መታጠብ ላይ መሻሻሎች ይታያሉ። ነገር ግን በሽታው በትንፋሽ ይተላለፋል። ብዙ ሰዎች አፍና አፍንጫ መሸፈን ላይ ትኩረት እየሰጡ አይደለም። ህብረተሰቡ ከኮሮና ቫይረስ ራሱን እንዲከላከል ቫይረሱ በኢትዮጵያ ከተከሰተ ቀን ጀምሮ በተለያዩ የመገናኛ ዘዴዎች መረጃዎች እንዲደርሱ ሲደረግ መቆየቱን የሚናገሩት ደግሞ የኢትዮጵያ ጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ ናቸው። የሚተላለፉ መልእክቶች ግልጽና ሳይንሳዊ እንዲሆኑ እየተሰራ ነው ሲሉም ለአሜሪካ ድምጽ ተናግረዋል። ዶክተር ደረጀ አክሎም ከቫይረሱ መተላለፊያ መንገዶች ውስጥ ዋነኛው ከአፍና ከአፍንጫ የሚወጣው እርጥበት ያለው ፈሳሽ መሆኑን አስታውሷል። ህብረተሰቡም ይህን ከግምት እንዲያስገባ መደረግ ካለባቸው ጥንቃቄዎች ጋር በማያያዝ አብራ ተሰርቷል። እስካሁን ከሚታወቀው ሀይለም ጤና ዘይት የሚባበብ ያደረገው ትልቁ ሰው ሲያስነጥስ ወይም ደግሞ ሲያስለው፣ ሲናገር ከአፉ የሚወጡ ጥቃቅን መጠጣ ነገሮች ናቸው። እንግዲህ ወደ ሌላው ሰው ሲገቡ በቀላሉ በሽታው እንዲተላለፍ የሚያደርጉ እርግጥ በንክክል እንግዲህ በበሽታ ተያዘ ሰው ሌላውን ሰው ሲጨብጥ ወይም ደግሞ የሆነ ነገር ከነካ በኋላ ያን ቦታ ሌላ ሰው ከነካ በቀላሉ እንዲተላለፍ ይችላል። እንግዲህ ሌሎችም ያልደረስንባቸው ነገሮች ሊኖሩ ይችላሉ። ግን በአብዛኛው በዚህ ነገሮች ነው። ይህን እንግዲህ ለመከላከል ትልቁ እንደተባለው ከቤት አለመውጣት ከወጣንም ደግሞ ተገቢውን ትኩረት አድርገን ጥንቃቄ ማድረግ በጣም አስፈላጊ ነው። ከየትኛውም ነገር በላይ ግን በተለይ ሰዎች ከቤት የሚወጡ ከሆነ በሚሄዱበት ቦታ ሁሉ የአፍና አፍንጫ ጭንብል ማድረግ ከየትኛው ነገር በላይ ይጠቅማል። በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች በስፋት እየተስፋፋ ያለው የኮቪድ አስራ ዘጠኝ ወረርሽኝ ለመግታት የጤና ሚኒስቴር ለህብረተሰቡ ግንዛቤ በመስጠት እንዲሁም ለመከላከል የሚረዱ ግብዓቶችን በማቅረብ ላይ እንደሚገኝ ሚኒስትር ግዴታው ዶክተር ደረጀ ገልጿል። ሰዎች በተለያዩ ምክንያት የአፍና አፍንጫ ጭንብል ማድረግ አይፈልግም ያሉት ዶክተር ደረጀ ይህ ጊዜ እስኪያልፍ ግዴታ ነው በማለት መልእክት አስተላልፈዋል። አፍና አፍንጫን በደንብ መሸፈን እንዲሁም ደግሞ መጣለም ካስፈለገ ስንጠል በአግባቡ መጣል። ምን ያክል ጊዜ ነው የምናረገው? አንዳንዱ ለብዙ ጊዜ አንድ ፌስ ማስክ ሊያደርግ ይችላል። በየጊዜው እንግዲህ እንደ አቅርቦቱ መቀየር አስፈላጊ ይሆናል። አንዳንዱ ጆሮ ላይ ብቻ ንጠልጥሎ እንዲ ዝም ብሎ የሚሄድበት አለ፣ ያለ ጊዜ ማውለቅ፣ እነዚህ ነገሮች አሉ እና ይህን ስናደርግ ደግሞ የእጃችንን ጥንቃቄ አብሮ ማድረግ አስፈላጊ ነው። ስለዚህ ትኩረት ሊደረግበት ይገባል የጭንብል አጠቃቀማችን። ይህን ካደረግን በጣም ስርጭቱን መቀነስ ይቻላል ማለት ነው። በዚህ ላይ እንግዲህ እኛም በምንችለው መጠን እንግዲህ አንደኛ አቅርቦቱ በጣም እንዲስፋፋ እያደረግን የምንገኘው እኛም በጤና ሚኒስቴር እየገዛን እያስፋፋን ነው። ትንሽ መሻሻሎች አሉ። የኮሮና ቫይረስን ለመከላከል ህዝቡ ከጤና ባለሙያዎች የምተላለፍ መልክቶችን ሳይሰላጅ መተግበር አለበት ያሉት ዶክተር ደረጀ አፍና አፍንጫን መሸፈን እንዲሁም እጁ መታጠብና ርቀትን መጠበቅ ያስፈልጋል ብለዋል። መዘጋትም እንዳይኖር አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን ነው የምናልፈው። አሁን ኢትዮጵያውያን በአሜሪካ በግፍ የተገደለውን ጆርጅ ፍሎይድን ለማሰብ ባለፈው ሰኞ በሎስ አንጀለስ ከተማ ብትጠራውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና ብፁዓን ሊቃነ ጳጳሳት እንዲሁም ምዕመናን በተገኙበት ስነ ስርአት ላይ አሰቃቂውን ግድያና በጥቅሉም በጥቁር አሜሪካውያን ላይ የሚፈጸሙ የዘረኝነት ምግባሮች አውግዘዋል። መንፈሳዊ አባቶች በተጨማሪም ጸሎት አሰምተዋል። ስነስርአቱን የተከታተለው ዘጋቢያችን ዳንኤል አርጋው ተከታዩን አቀናብሯል። ሎስ አንጀለስ ከተማና አካባቢዋ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ከትላንት በስቲያ ሎስ አንጀለስ ዳውንታውን በተዘጋጀው የጆርጅ ፍሎይድ የመታሰቢያ ስነስርዓት ላይ የጥቁር ህዝቦች ሕይወት ግድ ይለናል የሚሉ መፈክሮችን በመያዝ ግድያውን በጽኑ አውግዟል። በዚሁ የመታሰቢያ ስነስርዓት ላይም የሰሜን ካሊፎርኒያ፣ የኔቫዳ አሪዞና ሊቀ ጳጳስ ብፁዕ አቡነ ቴዎፍሎስና የደቡብ ካሊፎርኒያ ጳጳስ ብፁዕ አቡነ በርናባስ እንዲሁም ከተለያዩ የቤተ ክርስቲያን አድባራት የተወጣጡ አባቶችና ምዕመናን የተገኙ ሲሆን በጆርጅ ፍሎይድ ግድያ የተሰማቸውን አዘን ገልጸዋል። የደቡብ ካሊፎርኒያ ጳጳስ ብፁዕ አቡነ በርናባስ ለአሜሪካ ድምጽ እንዳሉት በአሜሪካ የጆርጅ ፍሎይድን ግድያ ተቃውመው የወንድሜ ደም የኔም ደም ነው ብለው የሚወጡ በርካታ ነጮችን ማየታቸውን እንዳስደሰታቸው ገልጸው የኢትዮጵያ ሕዝብም ከዚህ እንደሚማር ያላቸውን ተስፋ ገልጸዋል። በእውነት የተማርኩት ትምህርት ትልቅ ቁም ነገር ነው። ምክንያቱም በሀገራችን አሁን እንዲያው ትግራይ ክልል እንደዚህ በአሰቃቂ ሞት ቢሞት ሌላው አማራው፣ ኦሮሞ የኔ ነው ብሎ ይወጣል ወይ? ወይስ ደግሞ አንድ አማራ ቢሞት አሁን በዚህ አሰቃቂ ሞት ከዚህም በባሰ ሌላው ትግራይ፣ ኦሮሞ ይወጣል ወይ? የኔ ነው ብሎ ከኦሮሞ ሳሉ በግፍ እንደዚህ ቢገደል ሌላው ይወጣል ወይ? ነገር ግን በአሜሪካ ነገር እያየሁ እየተደሰትኩ ያለሁት አሁን በብዛት ነጩ ነው እየተቃጠለ እየተንገበገበ አሁን እንደምታዩት ኮሮናን ሳይፈራ ከሞት ጋር እየተጋፈጠ ያለው ነጩ ነው። ስለዚህ ነጭ ቢሆን የተወሰኑ ናቸው እንጂ ሁሉም ነጭ ዘረኛ አይደለም፣ ሁሉም ጥቁር ዘረኛ አይደለም። ግን በአሜሪካን አሁን እያየሁት ያለሁት በጣም ግሩም ነገር ነው። የዚያ ደም የኔ ነው ብሎ የኢትዮጵያ ሕዝብ ከዚህ እንዲማር እግዚአብሔር ፈቃዱ ይሁ የረጅም ጊዜ ሎስ አንጀለስ ከተማ ነዋሪ የሆኑት አቶ ዳኛቸው ተሾመ በጆርጅ ፍሎይድ የመታሰቢያ ስነ ስርዓት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች ተገኝተው አጋርነታቸውን እንዲያሳዩ ካስተባበሩት መሀል አንዱ ናቸው። ከጥቁር አሜሪካውያን ጋር አጋርነታችን ማሳየት ይኖርብናል ባይ ናቸው። ለጆርጅ ፍሎይድ የልዩ ልዩ ሃይማኖት መሪዎች ስለሚመጡ ለእኛ ለኢትዮጵያ ኦርቶዶክስ ቤተ ክርስቲያን አባቶች ብጽ አቡነ ባርናባስ እና ብፁዕ አቡነ ቴዎፍሎስ እኛ እንደ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን እዚህ መተን አጋርነታችን ማሳየታችን መልካም ይሆናል። በተለይ አፍሪካን አሜሪካኖች ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጋር ያላቸው የልብ መተሳሰር ዛሬ ሳይሆን ከዛሬ መቶ ሀምሳ አመት ጊዜ ጀምሮ የነበረ ነው እና አጋርነታችን በዚህ ጊዜ ማሳየት ይገባናል የሚል ሀሳብ አቅርቤላቸው እነሱም በዚህ ተስማምተው ካህናቶቹንም አነጋግረው ጠቅላላ ካህናቶቹም መጥተው ስነ ሥርዓቱ ላይ ተሳትፈዋል። ግን ማለት የምፈልገው እኔ እዚህ ያለን ኢትዮጵያውያን በሙሉ ልንገነዘበው የሚገባው ጥቁር ነን፣ አፍሪካውያን ነን፣ ጥቁር ነን። አሜሪካ ውስጥ ስንታይም ሆነ እኛን የሚቀበሉን እንደ ጥቁር ነው። ጥቁር አሜሪካዊ መን እዚህ ሲቲዝን ይሆን ከአፍሪካን አሜሪካን የሚለየ ነገር የለም። ልጆቻችንም ጥቁሮች ናቸው። የእኔ ልጅ አሁን ምኒልክ ዳኛቸው እዚህ ያለ ፊት ለፊቴ ምኒልክ ዳኛቸው እዚህም የተወለደው መንዚ አደለም፣ ኦሮሞ አደለም፣ የትግራይ ሰው አደለም፣ ወላይታ አደለም፣ ጋምቤላ አደለም፣ አፍሪካን እና ልጆቻችን አፍሪካን አሜሪካኖች ናቸው። እኛም እዚህ የመጣ ነው እያንዳንዱ ቪዛ ተቀብሎ የመጣ ሰው በሙሉ በጥቁሮች ደም እነሱ በተሰቀሉት እነሱ በተቃጠሉት በውሻ በተነከሱት ልንች በተደረጉት በነሱ በጥቁሮች ደም ነው ያንን ቪዛ አግኝቶ አሀብ ራይት ማለት ማለት የቻለው እና ይሄንን መገንዘብ ይኖርብናል። ባለ ውለታዎቻችን ናቸው። በእነሱ ትግል ነው እዚህ መኖር ክብራችን ተከብሮ መኖር የቻለው። ተደጋገበ ውርደት እና ግስ ሲፈጸምላቸው ደግሞ አብሮ አለመቆም የነውር ጫፍ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ካሊፎርኒያ ሊቃ አባቶች እዚህ መምጣታቸው ከፍተኛ ከፍተኛ አጋርነትን የሚያሳይ ነው። በየስቴቱ እንደዚህ እንደሚደረግ ተስፋ አረጋለሁ። ይህ የጆርጅ ፍሎይድ የመታሰቢያ ስነ ስርዓት ማጠቃለያ ላይም በሃይማኖት አባቶች ቡራኬና የጸሎተ ፍትሀት ምስባክ በማሰማት ስነ ስርዓቱ ተጠናቋል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ። ዳንኤል አልጋውን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ ኤፍኤም 94.3 ና እንዲሁም በናይል ሰት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በቅርቡ በፖሊስ እጅ የተገደለውን የጥቁር አሜሪካዊን ጆርጅ ፍሎይድን ሞት ተከትሎ በመላው ዩናይትድ ስቴትስ በተቀጣጠለው የጸረ ዘረኝነት ተቃውሞ ዙሪያ ማህበራዊ መገናኛ ብዙሀን ላይ የሚታየው የተሳሳተና የተዛባ መረጃ ዋና አላማው በሰልፉ ላይ የታየውን ማህበራዊ አንድነት ዋጋ የሌለው ወይም ረቤልሽ አድርገው ለማቅረብና ለማጣጣል የታለመ ነው ሲሉ ባለሙያዎች ይተቻሉ። የአሜሪካ ድምጿ ማሪያ ፕሩስ ያጠናቀረችውን ዘገባ ጽዮን ግርማ ወደ አማርኛ መልሰዋለች። በጆርጂያ የአሜሪካ ክፍለ ግዛት ነዋሪ የሆነችው ማርያም ጋጎሻሽሊ የጆርጅ ፍሎይድን ሞት ተከትሎ በተቀሰቀሱ የተቃውሞ ሰልፎች ዙሪያ በስደት አሜሪካን ሀገር ከሚኖሩ ጓደኞቿ ጋር ስትወያይ ወሬያቸው ተቃውሞ ሰልፉን ካስነሳው አሰቃቂ ግድያ ይልቅ በተቃውሞ ወቅት የተነሱ አመጾችና ንብረት ማውደሞች ላይ ትኩረት ሰጥተው እንደሚነጋገሩ ማስተዋሏን ትናገራለች። ይህንን አካሄድ ለመቀየርም በፌስቡክ ላይ ከአውሮፓ የፈለሱ ስደተኞች ብቻ በማህበራዊ መድሎና የዘር መብት ጥሰቶች ዙሪያ የሚወያዩበት ገጽ ከፍታለች። ፍሮም ዘ ሪጅን ዛት ሃዝ ኤክስፒሪየንስድ ኮሎኒያሊዝም ሁላችንም የመጣ ነው በአውሮፓ ቅኝ ከተገዙ የዘር ጭቆናን ከቀመሱ የፖሊስን ጭካኔ ካዩና ፈላጭ ቆራጭ መንግስታት ካሏቸው ሀገሮች ነው። ግን አንዳንዶቻችን ነጭ የሚያገኘው የበላይነት ተጠቃሚ ስለሆንን በዘር ላይ የሚደርሰው መድሎ ቀጥታ አልደረሰብንም። ጥቁር አፍሪካውያንና አፍሪካ አሜሪካውያን እግር ውስጥ ሆነን ያለምንም ፍትህ ለዘመናት ባሳለፏቸው የባርነት የግድያ፣ የፖሊስ ጭካኔና የመሳሰሉት ውስጥ አልኖርንም። የዘር መድሎና በዜጎች መካከል ያሉ ኢፍታዊ አሰራሮችን የሚያነሱ ሀሳቦች በማህበራዊ ትስስር ሚዲያዎች አማካኝነት የሚሰራጩ ሀሰተኛ መረጃዎች ሰለባ ሆነው ቆይተዋል። ዋና ዓላማውም ሀሰተኛ ዘገባን በመጠቀም የዘር ጉዳይ ላይ የተዛባ አመለካከት እንዲኖር ማድረግ ነው። እንደ ምሳሌም በቅርቡ ዲሲ ብላክ አውት የሚል ሀሽታግ በመጠቀም በትዊተር ላይ የተለቀቀውን የዲሲ ባለስልጣናት እየተካሄደ ያለውን ተቃውሞ ለማስቆም ተንቀሳቃሽ ስልኮችና ሌሎች የኤሌክትሮኒክስ መሳሪያዎች የኔትወርኪንግ ሲግናላቸውን ሆን ብለው እንዲጠፉ አድርገዋል የሚል የሐሰት መረጃን መጥቀስ ይቻላል። አሌክስ አንግራ የብሮኪንግስ ኢንስቲትዩት ፌሎ ናቸው። ዲሲ ውስጥ እየተካሄዱ ባሉት የተቃውሞ ሰልፎች ወቅት ያየናቸው የዲሲ ብላክአውትም ሆነ ሌሎች የፕሮፓጋንዳ ዘመቻዎች በቅርቡ በተደረገው ምርጫ የውጭ ኃይሎች የአሜሪካ ሕዝቦች እንዲከፋፈሉና የሚያነሷቸው ሀሳቦች ጫፍና ጫፍ የተራራቁ እንዲሆኑ የተደረጉ ዘመቻዎችን ያስታውሳሉ። የዲሲ ብላክአውት በትዊተር የማህበረሰብ መድረክ ላይ ጥቂት ተከታዮች ብቻ በነበሩት ገጽ የተጀመረ ዘመቻ መሆኑንና ሀሰተኛ በሆኑ ሌሎች አካውንቶች አማካኝነት እንዲሰራጩ በማድረግ በአጭር ጊዜ በህዝብ ዘንድ እንዲደርስ መደረጉን የዋሽንግተን ፖስት ጋዜጣ ዘግቧል። በክላምሰን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ፓትሪክ ዋረን የዚህ ገጽ ዋና ግብም ሰዎችን ግራ በማጋባት ትክክለኛ የሆነውንና ያልሆነውን መለየት እንዳይችሉ undermining social cohesion to make people believe that it's impossible to find out the objective truth about things and ይሄ ማህበራዊ ትስስርን ለማላላትና ሰዎች ትክክለኛውን እውነት ማግኘት እንዳይችሉ ቢያንስ እንዳይጥሩ ለማድረግ የሚደረግ ጥረት ነው። ወደኋላ መለስ ብለን በ2016 በድረ ገጽ ጥናት የወጡ መረጃዎችን ስናይ በሁለቱም የግራ ዘመምና የቀኝ ዘመም የፖለቲካ ፍልስፍና ተከታዮች የተከፈቱ የማህበራዊ ገጽ አካውንቶችን አግኝተናል። ዋረን እንደሚሉት ሀሰተኛ መረጃዎች በተለይ ደግሞ እንደ ክትባት እና አሁን ያለው ኮቪድ-19 ወረርሽኝ አይነት ጉዳዮች ዙሪያ የሚሰራጩ ሀሰተኛ መረጃዎች የበለጠ አደገኛ ናቸው። የኮቪድ-19 ስርጭት መጠኑ ምን ያህል ነው አላውቅም። ሰዎች በትክክል እያወቁ አይደለም። ይሄ በብዙ ምክንያት ሊሆን ይችላል። ነገር ግን እንደነዚህ አይነት እርግጠኛ ያልሆንባቸው ነገሮች ሀሰተኛ መረጃዎችን ለማሰራጨት ምቹ ናቸው። የማህበረሰብ ሚዲያዎች ከጊዜ ወደ ጊዜ ሀሰተኛ መረጃዎችን በማጥፋት ወይም በማገድ ረገድ እየተሻሻሉ መምጣታቸውን ባለሙያዎች ያስረዳሉ። ነገር ግን በተለይ ትልልቅ የማህበረሰብ እንቅስቃሴዎች በሚካሄዱበት ወቅት ሀሰተኛ መረጃዎቹ አሁንም ይታያሉ። የብሩኪንግስ ኢንስቲትዩሽን ፌሎው አሌክስ አንግራ ዲሲ ውስጥ ተቃውሞውን እያሰማ ያለ ሰው በፖሊስ ጭካኔ ምክንያት ንዴት ውስጥ ነው። ስለዚህ መንግስት የሚወስዳቸውን እርምጃዎች፣ በተለይ ፖሊስ ከዜጎች ጋር ከፈጠረው ጸብ ጋር ተዳምሮ በጥርጣሬ ነው የሚመለከተው። ስለዚህ መንግስት የመገናኛ አውታሮችን ሙሉ ለሙሉ ዘጋ ተብሎ የተጋነነ መረጃ ሲወጣ በቀላሉ ይታመናል። ሰዎች ህገ ወጥ የሆኑ እርምጃዎችን እንዲወስዱም ይገፋፋል። ሁለቱም ባለሙያዎች ሐሰተኛ መረጃን ሙሉ ለሙሉ ማጥፋት እንደማይቻል ቢስማሙም በድንገት የሚያጥለቀልቁ ሐሰተኛ መረጃዎችን ለማስቆም ግን መስራት ይቻላል ይላሉ። ሰዎችም ቆም ብለው ምን እያነበቡ እንደሆነና ውስጣቸው ካለው ስሜት ጋር ተደምሮ መጠቀሚያ እንዳይሆኑ እንዲመረምሩ ይመክራሉ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። በአገልግሎት ሰጪ፣ በግንባታና በማዕድን ቁፋሮ ስራ በተሰማሩ ድርጅቶች ላይ እንዲሁም መካከለኛና ትላልቅ የንግድ ተቋማት ላይ ባከናወኑት የናሙና ጥናት አዳዲስና የተሻሻሉ ግኝቶችን የሚጠቀሙ ቁጥራቸው አነስተኛ መሆኑን ደርሽበታለሁ ሲል የኢትዮጵያ ቴክኖሎጂና ኢኖቬሽን ኢንስቲትዩት ለአሜሪካ ድምጽ አስታወቀ። ሁለተኛውን አገር አቀፍ የኢኖቬሽን ጥናት ከሰሞኑ ይፋ ያደረገው ተቋም የናሙና ጥናት ካደረገባቸው ድርጅቶችና ተቋማት መካከል አስራ ዘጠኝ ነጥብ አራት በመቶ ብቻ ዘመናዊ የምርት ሂደት፣ የገበያ ብልሃቶችና ተቋማዊ አደረጃጀትን የመሰሉ ዘመንኛ ግኝቶችን ተግባራዊ እያደረጉ አስታውቋል። መደረግ ይገባቸዋል ስላላቸውም እርምጃዎች ጠቁሟል። ሀብታሙ ስዩም የተቋሙ ተመራማሪ ከሆኑት ዶክተር ጀማል መሀመድ ጋር ጥናቱን አስመልክቶ አጭር ቆይታ አድርገዋል። ዶክተር ጀማል የጥናቱን ዓላማ በሚያስረዱበት ይጀምራል። በመጀመሪያ የጥናቱ ዓላማ ዋናው ነገር አንደኛ መንግስት በኢኖቬሽን ፖሊሲ በሁለት ሺ አስራ ሁለት በፈረንጆች አቆጣጠር ካወጣ በኋላ የተለያዩ ተግባራትን ያደርጋል በዛ ፖሊሲ መሰረት አድርጎ አንዱ ዓላማ ያ ፖሊሲ ምን አይነት ለውጥ አምጥቷል፣ ሀገሪቱ ውስጥ ያለው የኢኖቬሽን ሁኔታ ምን ያህል የተሳለጠ ነው። በዋናነት ያተኮርነው የንግድ ተቋማት ላይ ነው። የንግዱ ተቋማት ምን ያህል ኢኖቬቲቭ ነው፣ ከሌሎች ሀገሮች ስጣ ሲታይ የት ላይ የቆም ነው፣ ምን አይነትስ ችግሮች አሉበት ኢኖቬቲቭ ለመሆን ወይ ላለመሆን፣ እነሱን እነሱን ነገሮች ለማየት ነው። ወደ ጥናቱ ግኝቶች እስቲ እንምጣ። ጥናታችሁ ከዳሰሳቸው ድርጅቶችና ተቋማት መካከል ምን ያክሉ ዘመን ያፈራውን የቴክኖሎጂ ውጤት እየተጠቀሙ ይገኛሉ? አዳዲስ ብልሃቶችና የቴክኖሎጂ ውጤቶችን በመጠቀም ረገድስ አገልግሎት ሰጪዎችና አምራች ድርጅቶች ምን አይነት እንቅስቃሴ እያደረጉ ነው? ኢኖቬሽን ያው ቴክኖሎጂ ብቻ አይደለም። የአሰራር ስርዓትንም፣ የማርኬቲንግ ስርዓት፣ የድርጅት አደረጃጀትንም ከቴክኖሎጂ ኢኖቬሽን ጨምሮ ስለሚያደርግ እነዚህን ሁሉ አብረን የዳሰስ ነው። ያው የሀገሪቱን የንግድ ተቋማት በሚወክሉ መልኩ ነው መረጥ ናቸው። ከዚያ ውስጥ ወደ አስራ ዘጠኝ ፐርሰንቱ ብቻ ናቸው ባለፉት በሁለት ሺህ ዘጠኝ እና ሁለት ሺህ አስር እንደ ኢትዮጵያ አቆጣጠር ቢያንስ ኢኖቬቲቭ የሆነ አክቲቪቲ ያላቸው ወይም የተሳካ ኢኖቬሽን ለገበያ ያቀረቡ ወይም ራሳቸው ተግባራዊ እያደረጉ ማለት ነው። የቴክኖሎጂ ኢኖቬሽን ሊሆን ይችላል። አዲስ የሆነ የገበያ ሰራር ሊሆን ይችላል። አደረጃጀት ሊሆን ይችላል። ከነዚህ መካከል አንዱን የተገበሩት አስራ ዘጠኝ ፐርሰንቶች ናቸው። በቁጥር ወደ መቶ አምሳ አካባቢ የሚሆኑ ናቸው ይሄ ቁጥር እጅግ አናሳ ይመስለኛል። ከለናሙና ከተመረጡት መካከል ከሀያ በመቶ ያነሱት አገልግሎት ሰጪዎች ድርጅቶችና ተቋማት ናቸው። እነዚህ አዳዲስና የተሻሉ ግኝቶች ለመጠቀም የሞከሩት እጅግ የበዙት ሳይጠቀሙ ቀርተዋል ማለት ነው። ይህ የሆነበት ምክንያት ምን እንደሆነ ጥናታችሁ ይፋ አድርጓል ወይም ደርሶበታል? ትክክል ነው። በተለይ ከባለፈ ከመጀመሪያው የኢኖቬሽን ጥናት ጋር ሲነጻጸር ይሄኛው በጣም ዝቅተኛ ሆኖ ነው ያገኘነው። ከሌሎች ሀገሮችም ጋር ለማነጻጸር ሞክረናል። እንደዚሁ ዝቅተኛ ነው የኛ የሆነ፣ ሌሎች ሀገሮች ወይም አብዛኞቹ ማለት ይቻላል ከኛ የተሻለ የኢኖቬሽን ጠቋሚ ነው ያላቸው። በትክክል ምን እንደሆነ በእርግጥ በሌላ ጥናት መጠናት አለበት። ነገር ግን ከጥናቱ ተነስተን ያሉትንም ሁኔታዎች አብረን በማመዛዘን እና በመገምገም የተወሰኑ መላምቶችን አስቀምጠናል። አንዱ በዋናነት የሚሆነው በአለፉት ሁለት ሶስት አመታት ጥናቱ በተካሄደበት ዘመን ኢትዮጵያ ውስጥ ተለያዩ የፖለቲካ አለመረጋጋቶች ነበሩ። ፖለቲካው በየቦታው የንግድ ተቋማት በሙሉ ቀን የመስራት ችግር ነበረባቸው፣ በየቦታው የፖለቲካ ተርሞይል ስለነበር። በተመሳሳይ ሁኔታ ደግሞ የውጭ ምንዛሬ ጥረት ነበር። ያ የውጭ ምንዛሬ ጥረት ደግሞ ከውጭ ሀገር አንዳንድ በጣም ወሳኝ ግብአቶችን አምጥተው እንዳይጠቀሙ ያደርጋል። እንደገና በተመሳሳይ ሁኔታ ደግሞ በጠቅላላው የስራ እድሉም ቀንሶ ስለነበር የማህበረሰቡ የገቢ መጠን ቀንሷል። ያ ደግሞ ለንግድ ተቋማት ለሚያመርቷቸው ምርቶች ወይም ለሚሰጧቸው አገልግሎቶች ፍላጎት ስለሚቀንስ እነሱ ደግሞ ዞሮ ዞሮ የሚያመርቱት እና አዳዲስ ምርት የሚያስፈልጋቸው ወደ ገበያ ለማቅረብ ስለሆነ የፍላጎታቸውን ወይም የኢኖቬቲቭነታቸውን ይቀንሰዋል። በዋናነት ያሉት መላምቶች እነዚህ ናቸው። ማንኛው የበለጠ ፈጥኖ ፈጥሯል የሚለው ነገር ግን የበለጠ ስፔን በሆነ ጥናት መጠናት አለበት። ግን ከነዚህ መላምቶች ያለፈ አይደለም። በዋናነት እነዚህ ተቋማትና ድርጅቶች ያሉባቸውን አዳዲስ ቴክኖሎጂ እና አሰራሮችን የመጠቀም ደረጃቸውን ከሞላ ጎደል ያያችሁ ይመስለኛል። አሁን ካለበት ደረጃ ከፍ ብሎ እንደ ጎረቤት ሀገራትና እንደ ሌሎች ሀገራት አዳዲስ የቴክኖሎጂ ፈጠራዎችና አሰራሮችን ተቋማትና ድርጅቶች ይጠቀሙ ዘንድ ምን መደረግ እንዳለበት ጠቁማችኋል ወይ? በደንብ አንዱን ዋናው የመጀመሪያው ትኩረት ሊሰጠው የሚችል የሚችለው ነገር በገኘነው ጥናት ከቢዝነስ ፈርሞችም ከንግድ ተቋማትን በጠየቅነው ምክንያት ኢኖቬሽንን ላለማካሄድ ትልቁ ተግዳሮታቸው የነበረው የገንዘብ እጥረት ነው። የተለያዩ የገንዘብ ተቋማትም ንግድ ተቋማት የሚያበድሩት ለታወቁና ለተለመዱ የስራ ሂደቶች እንጂ ሪስክ ላላቸውና ላልታወቁ ውጤታቸው ገና ለማይታወቅ ነገሮች በብዛት አያበድሩም። ለአዳዲስ ጀማሪዎችም አያበድሩም ብዙ ጊዜ እና በጣም ዝቅተኛ ነው። ስለዚህ መንግስት ወይም ሌሎች ተቋማት የገንዘብ የፋይናንስ የፋይናንሽል ሴክተር ሬጉሌሽን ሊሆን ይችላል። የተለያዩ ነገሮችን በዛ ጉዳይ ላይ ማስተካከል ያስፈልጋል። ሌላው ደግሞ በተቋማት መካከል ያለውን ግንኙነት፣ የእውቀት ልውውጥ፣ አዳዲስ ሀሳቦች አንዱ ከአንድ ወስዶ ወደ ቢዝነስ የመቀየር እነዚህን ነገሮች የመደጋገፉን ስራ መስራት አለበት። በተቋማት መካከል ተቋማት መካከል ሊሆን ይችላል በኢንዱስትሪዎች እና በቢዝነሶች ኢንዱስትሪዎች እና በዩኒቨርሲቲዎች እውቀት በሚፈጥሩ ቴክኖሎጂ በሚያመርቱ ተቋማት ሊሆን ይችላል። ስለዚህ በነዚህ ሀገሪት ውስጥ በሚሰሩ ኢኖቬሽን ሊመለከታቸው በሚችሉ ተቋማት መካከል ትስስር መፈጠር አለበት። ሌላው ነገር ምንድን ነው? እያንዳንዳቸው ተቋማት በውስጣቸው ኖሌጅ ማኔጅመንት ስርዓት መተግበር አለባቸው ሀሳቦችን ወደ ተግባር የመቀየር የማሳደግ ስራ ወይም ስትራቴጂ ያስፈልጋቸዋል። ይህንም ጠቁመናል። ሌላው የአይሲቲ ኢንፍራስትራክቸር ነው። እንግዲህ ኢኖቬሽን እውቀት ያስፈልገዋል። በሰፊው እውቀት መጠቀም ወይም ኖሌጅ ኢንቴንሲቭ የሆነ ሴክተር ነው። ስለዚህ እውቀት ከአንዱ ወደ አንዱ መሸጋገር አለበት። እሱም ደግሞ የእውቀት ሽግግሩን የሚያሳልጠው የኮሚኒኬሽን ኢንፍራስትራክቸር ኢንተርኔቱ፣ የስልክ ልውውጡ፣ ሶሻል ኔትወርክ እሱ ጉዳይ እኛ ጋር ላይ በጣም ግጥተኛ ነው። ከሀምሳ ፐርሰንት በታች የሆኑት ፈርሞች ናቸው የአይሲቲ ኢንፍራስትራክቸር የተጠቀሙት ኢኖቬሽን ናቸው። ሌሎቹ ያንን አክሰስ አልነበራቸውም ማለት ነው። ስለዚህ እዚህም ላይ የእውቀት ልውውጡ የተሳለጠ እንዲሆን የአይሲቲ ኢንፍራስትራክቸሩም በዘፍቱ መዳበር አለበት። እዚህ ላይ መንግሥት እና ሌሎች ተቋማት የታሉት ሚያክል ኢንቨስት ማድረግ አለባቸው። ሌሎች ደግሞ ዩኒቨርስቲ የሰለጠነ የሰው ኃይል ያስፈልጋል ኢኖቬት ለማድረግ ያላቸው ዩኒቨርሲቲዎችን ያን የሚያመርቷቸውን የሰው ኃይሎች ከኢንዱስትሪ ወስቱ ፍላጎት ጋር ተጣጣመ መሆን አለበት። ኳሊቲውም በዛው ልክ የተሻሻለ መሆን አለበት። ያው ረጅም ጊዜ የሚወስድ እንዲህ በቀላሉ መሻሻል ስላለ የሚሻሻል ባይሆንም ግን እነዚህ እነዛ እነዛ ጉዳዮች ላይ ጥቆማ ሰጥተዋል። ዶክተር ጀማል አሁኑ እጅግ በጣም አመሰግናለሁ። ደህና ያምሹ። እኔም አመሰግናለሁኝ። ሀብታሙንና እንግዳውን ዶክተር ጀማል ሙሐመድን እናመሰግናለን የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚስ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ አስተናጋጃችሁ አሉ ከበደ ከአቀናባሪያችን ንጉስ ታምሬና ከዋና አዘጋጇ ትስታበላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን ንጋር ከሚስ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን አሁን የትግርኛው ስርጭት ይቀጥላል በእኛ በኩል ሰላም ደህና አደሩ።